በኬንያ ሰሜናዊ ሰምጥ ሸለቆ ክፍል የሚገኘው የቱርካና ሐይቅ የውሃ መጠኑ እየቀነሰ ነው ተብሏል። ለሰው ልጆች መብት የሚሟገተው ሂዩማን ራይትስ ዎች የተባለው ድርጅት ሰሞኑን ባወጣው ዘገባ እንዳመለከተው የቱርካና ሐይቅ ባለፉት ሁለት ዓመታት በ1.5 ሜትር የውሃ መጠኑ ቀንሷል ብሏል። ሐይቁ ዘጠና በመቶ የሚሆነውን የውሃ መጠን የሚያገኘው በኢትዮጵያ ውስጥ ከሚገኘው የኦሞ ወንዝ ሲሆን በዚህ ወንዝ ላይ ኢትዮጵያ የምታካሂዳቸው የሸንኮራ አገዳና የጥጥ እርሻዎች እንዲሁም ግድብን የመሳሰሉ የልማት ፕሮጀክቶች ለሀይቅ ውሃ መጠን መቀነስ ምክንያቶች ናቸው ሲል ድርጅቱ ገልጿል። ከ2014 በፊት በውሃ ይሸፈን የነበረው የሐይቁ የጠረፍ ዳርቻ በአሁኑ ወቅት 1.7 ኪሎ ሜትር የሚሆነው ክፍል ውሃ አልባ መሆኑም ተገልጿል። በተለይም በጎርጎረሳዊ የዘመን ቀመር በታህሳስ 2016 የተገነባው የግልገል ጊቢ ሶስት ግድብ ለሐይቁ ውሃ መቀነስ በእጅጉ አስተዋጽኦ አድርጓል ሲሉ በድርጅቱ የኢትዮጵያና የኤርትራ ጉዳዮች ዋና አጥኚ ፊሊክስ ሆርን ገልጸዋል። ታውቃላችሁ፣ የግልገል ጊቤ ሶስት ግድብ ከፍተኛ የውሃ መጠን የሚፈልግ የመጀመሪያና አሳሳቢ የልማት ፕሮጀክት ነው። የሸንኮራ አገዳና የጥጥ እርሻዎች እንዲሁም ሌሎች ተጨማሪ ግድቦችም ብዙ ውሃ ይፈልጋሉ። በመሆኑም ህይወታቸው ከቱርካና ሀይቅ ጋር የተቆራኘውን የአገሬውን ህዝብ ስጋት ላይ ይጥላል። የውሃና የግጦሽ መሬት የመሳሰሉት የተፈጥሮ ሀብቶች መቀነስ ህይወታቸው ከሐይቁ ጋር በእጅጉ ለተቆራኘው ከኦሞ ወንዝ በታች ለሚኖሩ አምስት መቶ ሺህ በላይ ሰዎች ስጋት ደቅኗል ሲል ድርጅቱ ገልጿል። በሐይቁ ላይ የአሳ ማስገርና በደለላ አካባቢ የእርሻ ስራ የሚያከናውኑ ገበሬዎችም ቤተሰቦቻቸውን ለመመገብ ይቸግራሉ ሲሉ አጥኚው ተናግረዋል። በቱርካና ሐይቅ አካባቢ የሚገኙ የአገሬው ሰዎች ቤተሰቦቻቸውን ለመመገብ የአሳ ማስገር ስራ ይሰራሉ በሚካሄዱት ልማቶች ምክንያት ሀይቁ የሚጠበቀውን ያህል ካልሆነና ከቀነሰ የአሳ ማስገር ስራ ያከትማል። እናም በቱርካና ሀይቅ አካባቢ የሚኖሩ የአገሬው ሰዎች ለቤተሰቦቻቸው ምግብ ማቅረብ አይችሉም። ከኦሞንዝ በታች ለሚኖሩ ህዝቦች ከቱርካና ሐይቅ የውሃ መጠን መቀነስ ባሻገር የአየር ንብረት ለውጥም ሌላው ፈተና መሆኑን ድርጅቱ አመልክቷል። ዘገባውን በተመለከተ ዶቼ ቬለ ያነጋግራቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ እንደተናገሩት ኢትዮጵያ እንደ ሀገር የመልማት መብት እንዳላት ጠቁመው፣ በኦሞንዝ ላይ የሚካሄዱ የልማት ስራዎችም ጎረቤቶቻችንን የማይጎዳና የሌሎችንም ጥቅም በሚያከብር መልኩ እየተካሄደ ነው ብለዋል። የድርጅቱ ዘገባ የሀገር የቱን ልማት ካለመቀበል የመጣ ነው ሲሉም አታጥለውታል። አጠቃላይ የልማት ስራዎቻችን ግድቦቹን ጨምሮ የስኳር ፋብሪካውንን ብለው የጥጥ ፋብሪካውንን ብለው ሌሎችንም ልናነሳ እንችላለን በጥናት ላይ የተመሰረቱ ስራዎች ናቸው የሚሰሩት። በዚህ ረገድ የጎረቤቶቻችንን ጥቅም ተጨባጭ በሆነ መልኩ በማይጎዳ መልኩ፣ ይበልጡ ደግሞ ጎረቤቶቻችንን ጭምር ተጠቃሚ በሚያደርግ መልኩ ነው የምንንቀሳቀሰው። ሂውማን ራይትስ ንቦችን አስመልክቶም እና ሌሎችም ከዚህ ጋር በተገናኘ ከዚህ ቀደም ለዓመታት የተለያዩ ሪፖርቶች ሲወጡ የነበረበት ሁኔታ ነው ያለው። አንደኛ ከኢንቫይሮንመንት ከአየር ለውጥ ጋር አያይዘው የሚያነሱበት ሁኔታ ነው ያለው። አሁን ደግሞ የቱርካና ሐይቅም ቀንሷል በሚል የሚነሳበት ሁኔታ ነው ያለው። የተፈጥሮ ሀብታችንን በመጠቀም የመልማት አቅጣጫችንን ያለመቀበል ዝንባሌዎች የወለዷቸው ናቸው እነዚህ። ፊሊክስ ሆርን በበኩላቸው ልማት ተገቢና አስፈላጊ ቢሆንም በአካባቢ ያሉ ህዝቦችን የምግብ ዋስትና ፍላጎት ማክበር ያስፈልጋል ሲሉ አስገንዝበዋል። በመጪው ጊዜ ሁለት ሺ ሁለት መቶ ሜጋዋት የሚያመነጭና በአንድ ነጥብ ስድስት ሚሊዮን ብር ብር የግልገል ጊቤ አራት እና ሌላም ተጨማሪ አምስተኛ ግድብ በኦሞ ወንዝ ላይ ለመገንባት በኢትዮጵያ በኩል እቅድ ተይዟል። የሰብአዊ መብት ድርጅቱ ግን ግድቦቹ ሙሉ በሙሉ ተግባራዊ ሲሆኑ የቱርካና ወንዝ 20 ሜትር ያህል ይቀንሳል መባሉ በእጅጉ አሳስቦኛል ብሏል።